በምዕራብ ወለጋ ገንጂ ወረዳ ሁለት ግሬት ኮሚሽን ኢትዮጵያ ወይም ታላቁ ተልዕኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት አገልጋዮችና አንድ የ17 ዓመት ወጣት በታጠቁ ሰዎች መገደላቸውን የድርጅቱ ስራ አስኪያጅ ገለጹ። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ግድያውን የፈጸሙት ታጥቀው በጫካ ውስጥ የሚንቀሳቀሱ ሸማቂዎች ናቸው ብለዋል። ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪውን ይዟል። ግሬት ኮሚሽን ሚኒስትሪ ወይም ታላቁ ተልእኮ በኢትዮጵያ የተባለ የቤተ ክርስቲያን አጋዥ ድርጅት ስራ አስኪያጅ አቶ ግርማ አልታዬ የድርጅታቸው ሁለት አገልጋዮችና አንድ የ17 ዓመት ወጣት ወደ ምዕራብ ወለጋ ገንጂ ወረዳ እንደሄዱ ተናግረዋል። ግድያው እንዴት ባለ ሁኔታ እንደተፈጸመባቸውም እንዲህ ይገልጻሉ። የተገደሉት ሁለት የድርጅታችን አገልጋዮችና አንድ ደግሞ የአገልጋዮች ነው። ወደ ሰሞኑን ያው በተከሰተው በዚህ የኮሮና ቫይረስ ምክንያት ስራ ምናምን ቆሞ ስለሆነና ቤት ረፉ ስለተባለ አንዱ ልጅ ቤቱ ገንጂ ስለሆነ አድርሶት ለመምጣት ነው ይህ ሰው የወጣው። ልጁን ደግሞ ያው አብሮት ይዞት ነበረ። በድርጅቱ መኪና ነው ትራንስፖርቱ ቆሞ ስለነበር በድርጅቱ መኪና ነው የወጡት። መሀል ላይ እንግዲህ ቤት ሳይደርሱ ገንጂ ከተማ አካባቢ ነው የተገደሉት። እንግዲህ እንደሰማሁት ከመንገድ አስወጥቷቸው ነው የገደሏቸው። የአካባቢው የጸጥታ ኃይሎች አስክሬኑንም መኪናውንም ወደ ዋና መንገድ እንዳወጡ የሚል መረጃ ነው ያለኝ። ከአንዳንድ የመንግስት ኃላፊዎች ጋር ተነጋግሬ ነበረ። እየተጣራ ነው ገዳዮቹን አጣርተን መረጃ እንሰጣለን። አሁን ባለበት ሁኔታ እየተጣራ ነው የሚል ነው መልስ ያገኘውት። ስለዚህ በዛ ላይ እንግዲህ ማን ነው የሚለውን ነገር በዚህ ጊዜ ለመናገር በጣም አስቸጋሪ ነው። ታጣቂዎች ናቸው የገደሏቸው። መኪናውንም ያቃጥሉት ሞክሮ ነበር። መኪናው አልተቃጠለም ግን፣ ያው ዳሜጅ ሆኗል፣ መንቀሳቀስ አይችልም። ለማብራራት አስቸጋሪ የሆነ ነገር ነው እና ኢኖሰንት ሰዎች ለምን ይገደላሉ? ምንም ነገር ማያውቁ በቃ ወጥተው የሚገቡ ሰዎች ነው የተገደሉት። አሁን እና እርገዛ አንድ ላይ አስክሬን ተሰብስቦ መግባት ደግሞ እንዲሰባት ነገር ያ ደግሞ ምስጋኑ ተባለው ወጣት አገሩ ነው እየሄድ ያለው ሰፈሩ ነው፣ ተወልዶ ያደገበት ሰፈር ነው እንግዲህ እየሄድ ያለው እኔ ምን ከበደኝ። የአንዱ አገልጋይ አስከሬን በገንጂ አቅራቢያ ወደሚገኙት ቤተሰቦቹ ተሸኝቶ የቀብር ስነስርዓቱ መፈጸሙን አቶ ግርማ ገልጸዋል። የአባትና ልጅ አስከሬንም ጉደር ከተማ ወደሚገኙ ቤተሰቦቻቸው መሸኘቱን የተናገሩት ስራ አስኪያጁ በአገልጋዮቹና ወጣቱ መገደል ክፉኛ ማዘናቸውን ገልጸዋል። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ዑመታ ስለ ግለሰቦቹ አሟሟት ሁኔታ እንዲገልጻሉ የሚንቀሳቀሱ በሽምቅ ውጊያ ላይ ተሰማሩ ባደረሱት ጥቃት የሶስት ሰዎች ህይወት እዛ አካባቢ ሊያልፍ ይችላል። በሶስት ወዳዎች አካባቢ አሁንም የሚንቀሳቀስ ኃይል እንዳለ ይታወቃል። እነህ እንግዲህ የሀገር ሰላም ነው ብሎ ምንም ከፖለቲካ ጋር ምንም ሊተሪ ጋር ተያያዥነት የሌለባቸው ሰዎች ናቸው እና አስከፊ ስራ እንደሚሰሩ እና የወረደ ነገር ውስጥ እንደተገባ ህዝባችንም እዛ አካባቢ ያየበት ሁኔታ ላይ ያለው የአሸባሪነት ስራ የሚሰራ አካል ተግባር ነው። በጣም የሚያሳዝን ተግባር ነው። አቶ ኤልያስ ከዚህ ቀደም መንግስት በሰላም ይሄንን ችግር ለመፍታት ጥሪ አቅርቦ ነበር። ክቡር ጠቅላይ ሚኒስትሩን ጨምሮ በኦሮሚያ ክልል ያሉትም ከፍተኛ አመራሮች እሱ ጉዳይ ከምን ደረሰ? ይሄ ነገር መቼ ነው ልባት ሊያገኝ የሚችለው? ከፌዴራል ጀምሮ ከፍልስ ብዙ ውይይት ሲደረግበት የነበረ እና ሁለት አግጣጫ ተይዞ ሲካሄድ የነበረ ነገር ነው። መጀመሪያ አካባቢ በእድቅም በሰላምም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች ኢንተርፌር አድርገው ጥሩ ስራ የተሰራበት ነበር። ከዛ በኋላም እንደገና ሀገርሽቶ እሱ የራሱ ችግር ነበረበት ጊዜ የተሰጠበት ይገባሉ የገባሉ የአካባቢው ልጆች ናቸው፣ አንድ ህዝብ ነው፣ ጣልቃ እንገባለን እናስገባለን የሚሉ አካላትም ነበሩ። ስለዚህ በዛ መሰረትም በተወሰነ ደረጃ የአካባቢው ነዋሪዎች እና ታዋቂ ሰዎች ዝርት እንቅስቃሴ የገቡዋሉ አሻፈረን ያለው ካልሆነ በስተቀር ብሎ ደግሞ አሁንም የሽምግ ውጊያ ላይ እዛም እዚህ በሽፍትነት ተግባር ላይ የተሰማሩ አሉ። መንግስት እንግዲህ ህግ የበላይነትን የማስጠበቅ ግዴታው ስለሆነ በዚህ መሰረት ያስተካከለ ያለ ሁኔታዎች አሉ። አሁንም ቢሆን ግን ደግመን ደጋግመን መግለጽ የምንፈልገው በሰላም ወደ ህብረተሰቡ ተቀላቅሎ መጥቶ በጠረጴዛ ዙሪያ ሀሳቡን አቅርቦ መወያየት የሚፈልግ በሰላም ወደ ቤት መግባት ለሚፈልግ መንገዱ ክፍት ነው። ከዛ ውጭ ግን በኃይል ሁሉን ነገር አስፈጽማለሁ፣ እገላለሁ፣ ፈልጣለሁ፣ እንዲያደርጋለሁ የሚለው ደግሞ ያው መንግስት የህግ የበላይነትን የማስከበር አንዱ ነገሮች ግድያውን የፈጸሙት በጫካ ታጥቀው የሚንቀሳቀሱ ሸማቂዎች እንደሆኑ ቢገለጽም ከሸማቂዎቹ ጦር መሪ ለማረጋገጥ ያደረግነው ጥረት አልተሳካም። ስለ ግድያው ከዓይን እማኞች ለማረጋገጥ ያደረግነው ሙከራ ባይሳካም የወረዳው ጸጥታና አስተዳደር ጽፈት ቤት ኃላፊ አቶ መኮንን ይታና ገዳዮቹ ሸማቂዎቹ መሆናቸውን በስፍራው ተገኝተን ለማወቅ ችለናል ብለዋል። የወረዳው የመንግስት ስራ ኃላፊዎች ላይ ጥቃት እንደፈጸሙ ሸማ ዎቹ ስለ መግለጻቸው መረጃ ደርሶናል ብለዋል አቶ መኮንን። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ባለፈው ሁለት ሳምንት ወደ ምዕራብ ኦሮሚያ አራቱም የወለጋ ዞኖች አቅንተው በነበረበት ወቅት የአካባቢው ፀጥታ ሁኔታ እንደሰጉት እንዳልነበረና ሰላምና መረጋጋት ወደ አካባቢው መመለሱን ለጋዜጠኞች በሰጡት መግለጫ ገልጸው ነበር። መንግስት የሕዝቡን ደህንነት ለማረጋገጥ ታጥቆ በሚንቀሳቀስ ማንኛውም ኃይል ላይ እርምጃ እንደሚወስድ ሲገልጽ ቆይቷል። በፀጥታ ችግርና መንግስት በሚወስደው እርምጃም ለሶስት ወራት ተዘግቶ እንደነበር የሚገለጸው የኢትዮ ቴሌኮም አገልግሎት ከተከፈተ ሁለት ሳምንት አልሆነም። ለአሜሪካ ድምፅ ናኩር መልካ